የአሸንዳ በዓል በመቀለ ከተማ በደማቅ ሁኔታ እየተከበረ ነው የሚለው ቀጣዩ ከስፍራው የተላከልን ዘገባ ነው። የዘንድሮው የአሸንዳ በዓል በመቀለ ከተማ በድምቀት መከበር ጀምሯል ሲል አክሏል ዘገባው። የበዓሉ ተሳታፊዎችም በሕወሓት አመራሮች መካከል የተፈጠረው ፖለቲካዊ ልዩነት በበዓሉ ድምቀት ላይ ተጽዕኖ አላሳደረም ሲሉ ተናግረዋል። ለሁለት የተከፈሉት የሕወሓት አመራሮች ተወካዮች ለመጀመሪያ ጊዜ በአንድ መድረክ ላይ በተገኙበት በዓሉ መከበር መጀመሩን ጠቅሶ ሙሉጌታ አጽባ ተከታዩን ዘገባ ከመቀሌ ልኳል። በየአመቱ ነሐሴ 16 ቀን የሚጀመረው በሴቶች በተለይ በልጃገረዶች የሚከበረው ያሸንዳ በዓል በመቀለ ከተማ በድምቀት እየተከበረ ነው። በዛሬ ዕለት በመቀለ ባሎኒ ስታዲየም በተጀመረው የአከባበር ስነ ስርዓት ላይ ያገኘኋት ሳምራዊት አሜሪካ በዓሉ ካለፉት አመታት በተሻለ ድምቀት እየተከበረ መሆኑን ትገልጻለች። ደስ የሚል አከባበር ነው ያለው አለባበሳቸው ባህላቸውን በየባህሉ የራያ ባህል በየባህሉ የተንቤን ያድግራት፣ በየባህሉ ተለብሶ ደስ የሚል ልባብ ነው ያለው ለሆነ አገራችን ሰላም ስለሆነ በጣም ደስተኞች ነኝ። ከዚህ የበለጠ ለቀጣይ አመት ተፈናቃዮቹም በየአገራቸው ሂደው ሰላም ሆኖ እንዲከበር ነው የምኞቴ። በዓሉ በመቀለ ባሎኒ ስታዲየም የተከበረው በአስር ሺዎች የሚቆጠሩ ታዳሚዎች በተገኙበት ነው። በህወሀት አመራሮች መካከል የተፈጠረው ፖለቲካዊ ልዩነት በበዓሉ ድምቀት ላይ ተጽዕኖ አላሳደረም ትላለች ሳምራዊት። ልዩነት መጥቷል ተብሎ ይታሰባል፣ ግን ምንም ክፍተት እንደሌለ ነው የሚሰማኝ እኔ። ተጽዕኖ አላሳደረም። በዓሉ ላይ ምንም ተጽዕኖ አላሳደረም። ባህሉ በቃ እንደ ባህል ደምቆ እየታየ ነው። ደስተኛ ነኝ ተጽዕኖ ስላላመጣ፣ በዚህ በጣም ደስተኛ ነኝ። ኮማ ሰለሞን የተባለች ሌላዋ ታዳሚ ከአዲስ አበባ ለበዓሉ እንደ እንደመጣች በመግለጽ በባህላዊ ይዘት ደምቋል ብላለች። በጣም የሚገርም ነው የምር ማርያምን ይሄ አይ በጣም በነጽ ሁሉ በሁሉም ይሄ እንትን አሰራር የፀጉር አሰራራቸው ራሱ ይለያልና በጣም ደስ ይላል። ከዚህ በፊት በጣም ከባድ ነበር። በርግን ብዙም አራት አምስት አመት አካባቢ አላከበርን በጣም ከባድ ጊዜ ነበርና አሁን ግን ሰላም ስለሆነ የሰላም ውጤት ይሄ ነው። ኦልሬዲ ሴቶቻችን ወጥቶ በሰላም እያከበሩ ነው እንደፈለጉ እያልኩ ነውና፣ ሰላም በጣም አስፈላጊ ነገር ነው። ይሄ በፖለቲካ መሪዎች የሚደረግ እኔ እንጃ ብቻ እሱ ለእኛ ምን እንትናቸው አይደለም እና እነሱ ራሳቸው በራሳቸው ቢጨርሱትና ከዚህ በፊትም ቢማሩ ይሄ አስባለሁ። ሌላዋ በበዓሉ ያገኘኋት ታዳሚም ስሜ ገብርኤል ብስራት ይባላል። የመቀሌ ነዋሪ ነኝ። አዎ አሸንዳ በየአመቱ የማከብረው የዘንድሮ አሸንዳ ደግሞ ለየት ይላል። ከብዙ ስቃይና መከራ በኋላ አሪፍ አሸንዳ አክብረናል እና ከብዙ ቦታ የመጡ ሰዎች አሉ። ሲያዩትና ደስ ይላል። አለባበሱ፣ ድባቡ ምናምን ደስ ይላል። ለራሴ ለመስራት በቃ ስድስት ሰዓት ምናምን ፀጉር ለመስራት ብቻ። ከዛ ግን አይበቃም። እኔም ቤት ስለተሰራሁኝ ነው። ፀጉር ቤት ከሆነ ግን እዛው ማደርም ያለብ። ገበያው የባህል ልብሱ ምናምን ለመግዛት ሰው ምን እንዴት ነበረ? እሱማ አይገኝም። ወረፋ አይገኝም። ቀድመ ከለሰፋው ልብሱ አይገኝም። የሀገራችን ሰላም ያድርግልን እና በዚህ ቀጥል ላለው አመሰግናለሁ። በበዓሉ መክፈቻ ስነ ስርዓት ላይ የትግራይ ክልል ጊዜያዊ አስተዳደር ፕሬዚደንት ጌታቸው ረዳና ሌላው የህወሀት ቡድን ባካሄደው ጉባኤ ምክትል ሊቀመንበር ሆነው የተመረጡት አቶ አማኑኤል አሰፋ ተገኝተዋል። እናም በመቀለ ባለው ስቴዲየም የተከበረው በዓል ለሁለት የተከፈለው የህወሀት አመራሮች ልዩነት በይፋ ከታየ ወዲህ ተወካዮቻቸው ለመጀመሪያ ጊዜ በአንድ መድረክ ላይ የታዩበት ሆኗል። አቶ ጌታቸው ባደረጉት ንግግር የትግራይ ሴቶች ባለፉት አራት ዓመታት ከፍተኛ መከራ አሳልፈዋል ብለዋል። በትግላቸው ግን የብርሃን ጮራ ማየት ተችለዋል በማለትም አክለዋል። እዚ በዓል ናይታ ብሁነታት ዘይትሰዓር ጅግነት ዝመለለያ ትግራዊ ተዶ ይህ በዓል በሁኔታዎች የማትበገር ጀግንነት መለያዋ የሆነ የዛች የትግራይ እናት፣ እህት፣ ሚስት፣ መሪና ታጋይ ምልክት ሆኖ ይኖራል። የአሸንዳ እሴቶች የትግራይ ሴቶች እሴቶች ሆነው ይቀጥላሉ። በትግላችሁና በጓዶቻችሁ ትግል የተገኘው ሰላም በመሪዎቻችሁ እልህና ችግር እንዳይበላሽ፣ ባህላችን የሚያድግበት እንጂ ዳግም ወደ ጥፋት የማይሄድበት እንዲሆን ዳግም ቃል የምንገባበት በዓል ይሁንልን ነው ያሉት። ይህ በዓል በትግራይ ክልል አሸንዳ ማርያና አይንዋሪ በመባል የሚከበር ሲሆን በአማራ ክልልም አሸንድዬ ሻደይና ሶለል በመባል ይታወቃል። ለአሜሪካ ድምፅ ሙልጌታ አጽብሃ መቀለም